የሰላም ሚኒስቴር በሀገራዊ መግባባት ዙሪያ ያካሄዳቸው የምክክር መድረኮች አካል ነው። ከ20 እስከ 23 የካቲት 2013 ዓ.ም ሲካሄድ የነበረ የምክክር መድረክ ዛሬ እኩለ ቀን ላይ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ይህን አስመልክተው ጋዜጣዊ መግለጫ ሰጥተው ነበረ። የአድዋ ድል በዓል ሁላችንም እንደምናውቀው ብዙ በየጊዜው ተመንዝረው የማያልቁ ጥልቅ እና ረቂቅ የሆኑ ሚስጢሮች ያሉት ድል ነው። ከበዓልነት ባሻገርም የጽናት፣ የጥንካሬ፣ የአንድነት፣ የኢትዮጵያውያን በሙሉ መለያ የሆነ የአፍሪካውያንና የመላው ጥቁር ህዝቦች መለያ የሆነ ደማቅ ታሪክ ነው። ኢትዮጵያ ለዓለም ነፃነት ፍትህ ፈላጊ ህዝቦች በሙሉ ካበረከተቻቸው ስጦታዎች አንዱ አድዋ ነው። የዚህ የጥንካሬ ና የድል ተምሳሌትነት መንስኤ፣ ልምዶች፣ እሳቤዎች አሁን ላለው ትውልድ ምን ትርጉም አላቸው? የሚሉ ጉዳዮችን ለማየት ያመች ዘንድም ነው ይሄንን የስልጡን የምክክር መድረክ ለአዲስ የተስፋ ምዕራፍ በሚል መሪ ሀሳብ ብሔራዊ የምክክር መድረክ የተዘጋጀው። ከሰዓት በኋላ ደግሞ በሺዎች የሚቆጠሩ የምክክር መድረኩ ተሳታፊዎች፣ የአዲስ አበባ ከተማ ነዋሪዎች፣ አምባሳደሮችና የፌዴራልና የክልል ባለስልጣናት በተገኙበት በሸገር ፓርክ የአድዋ በዓል ተከብረዋል። በዕለቱ የተገኙት የክብር እንግዳ ፕሬዚደንት ሳህለ ወርቅ ዘውዴ ከተናገሩት በጥቂቱም አባቶቻችንና እናቶቻችን ለሀገር ሲባል በደልን ይቅር ብለው ለሰንደቅ ሲሉ ታርቀው በጋራ ቆመው ይህች ውድ ሀገራችንን አቆይተውናል። ይህ ትውልድ ተበደልኩ ለሚለው እውቅና ሰጥቶ ጥፋቱን ተቀብሎ ከስሕተቱ ተምሮ ላለመድገም ወስኖ ቃል ገብቶ ተበደልኩ የሚለውንም ይቅር ለሰላም ብሎ በእርቅ ለመጓዝ ሲደፍር በተግባር ሲታይ ነው የአድዋ መንፈስ ወራሾች ልንሆን የምንችለው። ካለበለዚያ ከመፈክር አያልፍም። ከበዓሉ ታዳሚዎች የተወሰኑትን አነጋግረናል። የአንዱን እናስደምጣችው። ወጣት ዮሐንስ ኤርሚያስ ይባላለሁ። ከሐዋሳ ነው የመጣሁት። አሁን አድዋ ላይ የሆነን ስናስብ አንደኛ ኢትዮጵያዊነት ረቂቅ የሆነ በጣም ጠንካራ ማህበረሰብ መሆናችን አንደኛ ፕራውድ ነው የምንሆነው። አይቻልም የሚባሉ ጉዳዮችም ጭምር ማድረግ የምንችል ማህበረሰብ ወይም ኢትዮጵያዊ መሆናችን የበለጠ ያኮራናል። ለዲደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም